kita tulpa tih fina osei rakina fata do rikiti በኦሮምኛ ቋንቋ ባቀነቅናቸው ሙዚቃዎቹ የብዙሐንን አድናቆት ያተረፈው ማህበራዊና ፖለቲካ ነክ በሆኑ መልእክቶቹ የብዙሐን ትኩረትን ስቦ አንዳንዴም የክርክር መነሻ ለመሆን የበቃው ወጣቱ ድምፃዊ አጫሉ ሁንዴሳ በሰው እጅ ሕይወቱ ትናንት ምሽት መጥፋቷ ከተሰማ በኋላ ብዙሃን በድንጋጤና በሀዘን ተመትተዋል። ለበርካታ ዓመታት አጫሉን በስራ ግንኙነት የሚያውቀው የሙዚቃ ትርኢት አስተባባሪውና አዘጋጁ ገመቹ ደገፋ ከእነዚህ መካከል አንዱ ነው። ከሚኖርበት ካናዳ ቶሮንቶ ከእምባ እየተናነቀ ስሜቱን ለመግለጽ ወደ ማህበራዊ አውታሮች የወጣው ገመቹ ይህን ማድረግ አቅቶ ታይቷል። መቼም ምራሳ ልጅ እግዚአብሔር አመሻሽ ላይ ወደ ቶሮንቶ ደውዬ ገመቹን አገኘሁት። ለአመታት የኢትዮጵያ ሙዚቀኞችን ወደ አሜሪካና ካናዳ በማስመጣት ከብዙዎቹ ጋር መልካም ወዳጅነት የመሰረተው ገመቹ አጫሉን እንዲህ ገልጸዋል። አጫሉን ለረጅም ዓመት አውቀዋለሁ፣ ከአስራ ሁለት አመት በላይ አውቀዋለሁ። ብዙ ጊዜ ማለትም ያው ወደ ካናዳ ሁለት ጊዜ አምጥቼዋለሁ እሱ እና በዚህ ስራዎች ላይ ያው ብዙ ጊዜ እንናገራለን፣ የተለያዩ በቃ ልክ እንደ ወንድምም ነው የምንተያየው፣ ያው በቅርበት አብረንም ስለምንሰራ እና አጫሉ ማለት በጣም በቃ ብዙ ነገሮችን መስራት የሚችል ልጅ ነው። እና አንዳንድ ሰዎች ያው ከብሔር አንጻር ብዙ ነገሮች ይሉታል፣ ግን አጫሉን ቀርበው ለሚያወራው ሰው በቃ ቁጭቱ ስሜቱ ውስጡ የምታየው ነገር ሌላ ነው። ማለትም በቃ አንዳንድ ሰዎች ከርቀስተው በቃ ብሔርተኛ ያደርጉታል፣ ሌላ ነገር ያደርጓል። ግን በቃ ብዙ ነገር አለው ውስጡ፣ ኢትዮጵያዊነት አለው፣ ቁጭት አለው። በቃ የሚደረገውን ነገር አይ በቃ የነበረውን ስርዓት ያውግዛል፣ በቃ በግልጽ ይናገራል። እና ብዙ ጊዜ ከዚህ ነገሮች አይ በቃ ሙዚቃውን ብቻ አይ በሙዚቃው ብቻ መናገር የሚገባህን ነገር አስተላልፍ እንኳን ብትለው፣ እሻ ለብዙ ነገሮች በቃ ይደፍራል እና ያው ድፍረቱም አንዳንድ ነገሮችም ያው እግዚአብሔር ለዚህ ነገር አጋለጠውና የሚያሳዝነው አጫሎ ማለት በጣም ፍቅር የሆነ ልጅ ለሰው ልጅ ሰዎቹን የሚወድ አብሮ ያሉትን በቀው አካባቢ ያሉትን ወገኖቹን ጓደኞቹን የሚያስታውስ የማይረሳ በጣም መልካም ሰው። አጫሎ የማቀው በስራ ነው። በጣም በቃ ማለት ከዛ በኋላ ልክ እንደ ወንድም እንደዋወላለን፣ እንገናኛለን፣ እናወራለን። ግን በቃ ጥሩ ልብ ያለው ጥሩ ሙዚቀኛ ነው በቃ በጣም ጥሩ ሙዚቀኛ የማንንም ሰው እድገት የሚፈልግ ልጅ። አልገሎተው ሁላለን ካንቱፋን አልገሎተው ጋረምብቹ ቱሪ አልገሎተው ገመቹ ወጣቱ ድምፃዊ አጫሉ ሁንዴሳ በመልእክትም ሆነ አቀራረብ ለየት ባሉ የኦሮምኛ ሙዚቃዎቹ በብዙሃን ልብ የገባ እንደሆነም ያውሳል። ያው ይዘዋቸው የሚመጣው ሪትሞች ምንም የሆኑ ምንም፣ ማንም ሰው ይጨፍራል። ለምሳሌ ብዙ የኤርትራ ዘፈኖች ትርጉማቸውን ሳና እንጨፍራለን። ግን አንዳንድ ሰዎች ሲነግሩ ትርጉማቸው እንደዚህ ማለት ነው እንደዚህ ማለት ነው ብለው በሚሉበት ሰዓት ላይ ብዙ ነገሮችን ነው ምንትምለው ያው የትርጉሙን የይዘት የሚመጣው ሀሳብ ምናምን ሳ በቃ ይዘት የመጣው የኦሮሞዋ ሙዚቃ ከፍ ነው ያደረገው። በተለየ ስታይል የመጣው በቃ የሚያነሳቸው ሀሳቦች ያው ብዙ ጊዜ የኦሮሞ የተገፋ ነው የተጨቆነ ነው እንደዚህ የሆነ ነው። ሁላችንም አንድ መሆን አለብን፣ በቀያችን መከበር አለብን፣ በቀያችን ቋንቋችን መናገር አለብን። እንደዚ ነገር ነው እና ሰው አንዳንድ የፖለቲካ ትምክሮች ለፖለቲካ ሊጠቀሙበት ይችላሉ። ግን የሚናገራቸው ሀሳቦቹ ምንጊዜም ያው በቃ የሚታዩትን ነገሮች ነው የሚናገረው። እና የት በቀደምም ራሱ ወጥቶ ሲናገር የትኛውም ፖለቲካ እንትን አይደለም እሱ እና የሚደረገው በኢትዮጵያ ውስጥ እየተደረገ ያለውን ነገር ሁሉ ተቃውሞ ነው የሚናገረው። አሁንም ያለውን መንግስት፣ በጫካ ያለው ብዙ ነገር የሚያወራው ማለት ነው ሌ ባሪያርጉ የሃጫሉ ሁንዴሳን ሞት ተከትሎ በተለያዩ የኢትዮጵያ ክፍሎች ውጥረት ነግሰዋል። እንዲህ ያለው ሁኔታ ግጭቶች የሚያባብስ እንዳይሆን ለዘፋኙ ወዳጆችና አድናቂዎች የአብሮነት መልእክት ያደረሰው ገመቹ፣ መንግስትም የኪነ ጥበብ ሰዎችን ደህንነት በመጠበቅ ረገድ ብዙ ማድረግ እንዳለበት ይመክራል። ያ እንግዲህ ባለ ማንም በዚህ ሰዓት ላይ በሀገራችን ላይ የመጣውን ነገር በጽሞና አስቦ በቃ ነገ ሁላችንም አብረን ተያይዘን ተከባብረን የምንኖር ሰዎች ስለሆንም ማንም ማንም ላይ ጣት ሳይቀስር በቃ እግዚአብሔር ምሕረት እንዲያመጣልን በጋራ ሆነን በቃ ጸሎት ነው የሚያስፈልገው። ለዛችን እንጂ ማንም ተነስቶ አንዱን አንዱ ከአንዱ በዚህ ሰዓት ላይ የሚያሳዝኑት በሌላ ሀገር ያሉት የሌላ ሀገር ዜጎች በቃ ብዙ ሰዎች ኦሮሚያ ክልል የሚኖር የአማራ ሕዝብ በኦሮሚያ ክልል የሚኖር ትግሬ ሕዝብ በሌላ ክልል የሚኖር እነዚህ ሰዎች ናቸው ብዙ ጊዜ ለሆነ ነገር መፍትሄ ሲፈጣ በቃ ተጠቂ የሚሆኑ ይሄ ነገር አስፈላጊ አይደለም። በቃ እግዚአብሔር ምረትን ያምጣ። ሁላችንም እባካችሁን በቃ በእግዚአብሔር ስም ማንም ሰው ማንንም አይግደል። በቃ ስለዚህ መንግስት ደግሞ በዚህ ሰዓት ላይ እያደረገ ያለውን ነገር በደንብ ጠግቆ ያውቃል። ብዙ አርቲስቶች በግለት የሚፈለጉ አርቲስቶች ካሉ የድሮው የጥበቃ ያደርጋል። በ በተለያየ በደህንነቶች በምንም በምንም ጥበቃ ምንም ማለት ነገር እንዳይፈጠር እንደነዚህ አይነት ኢሹ ይሆናሉ የሚላቸውን ሰዎች መንግስት ጥበቃ ቢመደብላቸው በማይታወቅ መንገድ ጥበቃ ማድረግ ይችላል። ዛሬ ያጫሉ አልመሞት ምን አይነት ችግር እንደፈጠረ ማየት አለበት። ነገም ደግሞ ተነስቶት ሌላ ተረኛ ሰው እንዳይሞት መንግስት እንደነዚ አይነት ሰዎች ወይ ደግሞ ወስኖ የሆነ ቦታ ቢያስቀምጣቸው ወይ ደግሞ ለምን የሚመጣው ችግር ሌላውን ነው፣ በቃ ሌላውን ነው የሚጎዳው፣ ድሃው ህብረተሰብ ነው የሚጎዳው እና እግዚአብሔር ያቺን ምድር አንድ ያደርግልን። እሱንም እግዚአብሔር እንደው በቃ ነፍሱን ይማር። ምንም ልል አልችልም። በአሜሪካ ድምፅ ሀብታሙዚዩም ዋሽንግተን ዲሲ።